በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዱ ተጀምረ። እንደምናመሻችሁ ዛሬ ማክሰኞ ሚያዝያ 29 2011 ነው። ለዛሬ ከያዝናቸው ጉዳዮች መካከል በምዕራብ ጎንደር ዞን የብሔር ግጭትን በመቀስቀስ የሰብአዊና ቁሳዊ ጥፋት መንስኤ ናቸው የተባሉ ተጠርጣሪዎችን ከተጠያቂነት ለማስመለጥ የተደረገውን ሙከራ አክሽፍ ያለው ሲል የዞኑ የጸጥታ ቢሮ አስታውቋል። ክፍያ እንደጨረሱ በኦራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ወደሚባለው ሲንቀሳቀስ ቆማ ተደረሰ። በድምሮ አምስቱን ኦራሉ ይዞ በሚሄድበት ጊዜ እዛው ማህበረሰቡ ሊተባበር ስለተጠየቀ በደረሰው መረጃ የአካባቢ የጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። የዞኑ ምክትል አስተዳዳሪ እንዲሁም የአስተዳደርና ጸጥታ ኃላፊ የሆኑትን አቶ ደሳለኝ ጣሰውና የሰማችኋቸው ከአፍታ ቆይታ በኋላ ዝርዝር ጉዳዩን እናስደምጣችኋለን። ሳቅን በሰዎች መካከል ያለ ልዩነትን ለማጥበብ የማይነኩ የሚመስሉ ጉዳዮችን ለመድፈር እየተጠቀመ ያለ ወጣት ክያኔ እንግዳለ። የኔን አመለካከት የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ። ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ ለጭንቅላቱ ሄልሜት አድርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል የምትል የተመጨቀጭ ቲሸርት ለብሶ ባዶ እግሩን የወረቀት መፈክር ይዞ የወጣ ታዳጊ እንዴት ነው በሃይል የሚመጣጠሉት? እስኪ ንገሩ። ኮሜዲያንና የራዲዮ ትርኢት መሪ ሆኖም እሸቱ መለሰን ነው ቀን ጭበን ያሰማነው። ከቆይታ በኋላ ሙሉ ቃለ ምልልሱ እናደርሳችኋል። እነኝህንና ሌሎች መሰናዶችን ይዘናል። አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። ከጋቢና ቪዮኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በማይናማር ለሁለት ዓመታት በእስር ላይ የቆዩት ሁለት የሮይተርስ ዜና አገልግሎት ጋዜጠኞች ዛሬ ተለቀው ቤተሰቦቻቸውን ተቀላቅለዋል ጋዜጠኞች የተለቀቁት የሀገሪቱ ፕሬዚዳንት ዌን ማይንት ለብዙ ሺህ እስረኞች ምህረት ካደረጉ በኋላ ነው ጋዜጠኞቹ ዋ ሎን ና ኬዋ ሶኡ በሰባት ዓመት ስራት እንዲቀጡ ተፈርዶባቸው የነበረው ኦፊሳላዊውን የሚስጥር ሕግ ጥሳችኋል ተብሎ እንደነበረ ይታወሳል ሁለቱ ጋዜጠኞች እንደ ኢሮፒያን አቆጣጠር በ2017 ዓ.ም በቁጥጥር ስር የዋሉት አስር የሮሂንጋ ብሔረሰብ አባላት ኢንዲን መንደር ውስጥ በፖሊሶችና ወታደሮች መገደላቸውን በመመርመር ላይ እንዳሉ ነው። ዛሬ ከስር ተለቀው ሲወጡ ወዳጆችና ቤተሰቦቻቸው በደስታ ተቀብለዋቸዋል። ዶናልድ ትራምፕ ፕሬዚዳንት ባይሆኑ ኖሮ በህግ የተያዘን የምርመራ ሂደት በማጨናገፍ ወንጀል ይከሰሱ ነበር ሲሉ በመቶዎች የተቆጠሩ የቀድሞ የፌዴራሉ ጠበቆች ፊርማቸውን ያኖሩበትን ደብዳቤ ይፋ አድርገዋል። ቀደም ሲል ልዩ መርማሪው ያወጡት ሪፖርት የትራምፕ ምረጡን ዘመቻ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከሩሲያ ጋር አላሰራም ይበል እንጂ ፕሬዚዳንቱ ህጋዊ ምርመራውን ለማገድ ከ12 ጊዜ በላይ ሙከራ ማድረጋቸውን ግን ያሳያል። ጠቅላይ አቃቢ ህግ ዊሊያም ባር እና ምክትላቸው ሮድ ሮስተንሲን ኋላ ላይ ጣልቃ በመግባት ሙለር ያቀረቡት ማስረጃ ፍትህ የማገድ ክስ ለመመስረት በቂ አይደለም ብለዋል። እነዚህ ዛሬ ዶናልድ ትራምፕ ፕሬዚዳንት ባይሆኑ ኖሮ በህግ የተያዘን የምርመራ ሂደት በማጨናገፍ ወንጀል ይከሰሱ ነበር ሲሉ ደብዳቤ ያስገቡት የቀድሞ የፌዴራሉ ጠበቆች ግን በእኛ አስተያየት የቀረቡት ማስረጃዎች ወደ ተቃራኒው ሚዛን ያደላሉ ብለዋል። የዩናይትድ ስቴትስ ፕሬዚዳንት የቀድሞ የግል ጠበቃ ማይክል ኮን ከፕሬዚዳንቱ ጋር በድብቅ ወሲባዊ ግንኙነት ነበራቸው ለተባሉ ሁለት ሴቶች አፍ ማዘጊያ ገንዘብ በመክፈልና በሌሎች ወንጀሎች የቀረቡባቸው ክሶች ተረጋግጠውባቸው ትናንት ወደ ወህኒ ቤት ተልከዋል። ሕግ ጥሺ የተገኘሁት ከፕሬዚዳንት ትራምፕ በተሰጠኝ ትዕዛዝ መሠረት ነው ሲሉ የእምነት ቃላቸውን ሰጥተዋል። ማይክል ኮን ትናንት ከኒውዮርክ አፓርታማቸው ተይዘው ወደ ፌዴራሉ እስር ቤት ሲወሰዱም ገና ብዙ የማጋልጠው ሚስጥር አለ ብለዋል። ፕሬዚዳንት ትራምፕና ሌሎች በርካታ የሪፐብሊካን ፓርቲው አመራሮች ማይክል ኮን ይዋሻል ሲሉ ለማደናቀፍ ሞክረዋል። አምስት የፕሬዚዳንቱ የቀድሞ ረዳቶች በተለያዩ ወንጀሎች ተፈርዶባቸው በእስር ላይ ይገኛሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖሜ ትላንት ከሩሲያው ቻቸው ከሰርጌይ ላቭሮቭ ጋር ተገናኝተዋል። በቬንዙዌላው የፖለቲካ ቀውስ ጉዳይ ላይ ተነጋግረዋል። በዚያች ሀገር የውስጥ ጉዳይ የባዕዳን ወታደራዊ ጣልቃ ገብነት መኖሩን እንደማይፈልጉ ሁለቱ ከፍተኛ ዲፕሎማቶች አጽንዖት ሰጥተው መናገራቸው ተዘግቧል። ሁለቱ ውጭ ጉዳይ ሚኒስትሮች ቬንዙዌላን አስመልክቶ በጎን የተወያዩት ዩናይትድ ስቴትስና ሩሲያ አባል በሆኑበትና ፊንላንድ ውስጥ በተካሄደው የአርክቲክ ጉባኤ ወቅት ነው ቬንዙዌላውያን ዲሞክራሲያዊ ስርዓት እንደሚገባቸው ለሩሲያ ውጭ ጉዳይ ሚኒስቴር ሰርጌ ላቭሮቭ ግልጽ አድርጌያለው ሲሉ ማይክ ለጋዜጠኞች ተናግረዋል። ኩባንያውና ኢራናውያን ከቬንዙዌላ እንዲወጡ መፈለጋቸውንም አስረድቻለሁ ብለዋል። ላቭሮ በበኩላቸው በቬንዙዌላ የዩናይትድ ስቴትስ ወታደራዊ ጣልቃ ገብነት አውዳሚና ሕገ ወጥ እንደሚሆን አሜሪካውን ዲፕሎማት አስጠንቀቅ ያለው ሲሉ ከስብሰባቸው በኋላ ለጋዜጠኞች አስረድተዋል። አድማጮች፣ ለሰዓቱ የያዝናቸው አጠራጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚሁ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ትገር ወደ ቀዳሚው ጉዳያችን እናምራ። በምዕራብ ጎንደር ዞን ቋራ ወረዳ ቁጥር አንድ ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ግጭት በማስነሳት የሰብአዊና ቁሳዊ ጥፋት መንስኤ ሆነዋል ተብለው የተጠረጠሩ አምስት ግለሰቦችን አራት የመከላከያ ሰራዊት አባላት ለማስመለጥ ሲሞክሩ መያዛቸውን የዞኑ አስተዳደር አስታውቋል። የባሕር ዳሯ ባልደረባችን አስቴር ምስጋናው ያነጋገረቻቸው የዞኑ ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ የሆኑት ደሳለኝ ጣሰው ተጠርጣሪዎቹ እንዴት እንደተያዙ በመዘርዘር ይጀምራሉ። ደሞዝ ከፋዮች፣ ሁለት የፋይናንስ ሰዎች፣ የመከላከያ እሱ አመራሩ እና ወደ አምስት የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር አራት የሄዱት። ይህን የመከላከያ ደሞዝ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ አራት ግለሰቦች ጋር አለ ተብሎ ጥቆማ ተሰጥቶ እዛ አካባቢ ያሉ የወረዳ አመራርና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በኦራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ለሚባለው ሲንቀሳቀስ ጥቆማ ተደረሰ። በድምሮ አምስቱን ኦራሉ ይዞ በሚሄድበት ጊዜ እዛው ማህበረሰቡም ሊተባበር ስለተጠየቀ በደረሰው መረጃ የአካባቢው የጸጥታ መዋቅር እና ማህበረሰቡ እንዲቆሙ አደረገ። እነዛን አምስት ሰዎችም ትጥቃቸውንም በደው ፓትሮል አማካኝነት በእኛ ወረዳም እና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ የተያዙበት ለህግ እንዲተላለፍ የተደረገበት ሁኔታ ነው። ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግ ሶማሪያ፣ የሰላሳ ሶስተኛ ክፍል ወጥር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ መጋቤ ሀምሳ አለቃ አባድር አብራሽ፣ ሾፌር አስር አለቃ ደጀና ቡቶ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር አራት ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው አምስት በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ። ሁለት ክላሽንኮቭ መሳሪያ እና ወደ ዘጠኝ ካዝና በአብሮ የተገኙ መሆኑን ሃምሳ ሺህ በላይ ብር በእነዚህ ግለሰቦች እንደነበር መሳሪያ መዝ ያለባት የመሳሪያው ባለቤቶች ነበሩ ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስዞታል። በተለይ የሰላሳ ሶስተኛ ክፍለ ጦር ሁለተኛ ብርጌዳ አንደኛ ሻለቃ አዛዥ ኮሎኔል አንግ ሶማሪያ ከድርጊቶቹ በመነሳት በጥርጣሬ ዓይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው በመሳረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት የህዝብ ወገንተኝነት እንደሚጓደለው ተልኮ ውጭ እየሰራ እንደሆነ በጋራ መስራት ፍላጎት የሌለው እንደሆነ ገምግመን አቅጣጫ አሰተን ነበር። አልተማረበትም። አሁን በወንጀሉ ተይዟል ያለው እውነታ ይሄ ነው። በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጮች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል። በተለይ ከማንነት ጋር ተያይዞ ምንም አሳደሮችን በማስቀን ዜባን መተገን ተደርጎ አላስፈላጊ የንብረት የሰት ውድመት እንዲከሰት ታደርጉ። በዚህ ማሳያ የሚሆኑት በወቅቱ የአረተኛ ክፍለ ጦር በተለያየ በሽንፋ በቋራ መተማ እንዲሁም በጭልጋ አካባቢ ከፍተኛ የሆነ እንትን የፈጥሮ ነበር። ይህን ስልሽ ሙሉ በሙሉ የተቋሙ አባል ናቸው ነው ማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉ የግል ጥቅማቸውን የሚያግበሰብሱ ይህን ድርጊት ይፈጽሞ ቆይተዋል። ከዛ በኋላ ሰላሳ ሶስተኛ ስነር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁን እና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህን ደግሞ የሚመለከተ ያስተጋችል ይገባል። ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው መሻሻያ ነው ብለው ነበር ሰራም ብለን ድረታችን ነፍጥ መናገር ከቻል መከላከያ ውስጥ ሰራ ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም፣ ኦሮሞውም፣ ትግሬውም ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል። ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጫዎች በመከላከያ ሰራዊት ውስጥ ማሻሻያ አልተደረገም፣ አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንም በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይሄንን ህዝቡም ያረጋግጣል ያረጋግጣል። ነገር ግን ደግሞ የአንድ ነገም ተነጎዳል ዛሬም አንድ ስህተት ሆኖ ወይም ደግሞ በሚያስጠረጥር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለ መደምደሚያ ላይ መድረስ እውነቱን ላያሳየን ይችላል። ስለዚህ የሆነ ሆኖ ተቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። ስለዚህ በህብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ በእነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላም መልክ ያለውን በመከላከያም፣ በሀገር ደረጃ ያለውንም መረጃና አጠቃላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ የሚጣራ ሆኖ ሳለ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ በምንም መልኩ ጥርጥር ውስጥ ሊገባ አይችልም። ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለህዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ትሬቨር ኖሃንና ኬቨን ሃርትን የመሰሉ የአደባባይ ኩመካ ባለሙያዎች ወይም ስታንዳፕ ኮሜዲያን በማየት ፈለጋቸው ለመከተል መነሸጡን ይናገራል። ከፖለቲካ እስከ ማህበራዊ ጉዳዮች፣ ከጾታዊ ጽንሰ ሀሳቦች እስከ ሰብአዊ መብት ሙግቶች በስራው በሚዳሰሱ ስራዎቹ መልካም ምላሽ እያገኘ ይገኛል። የዛሬው እንግዳችን እሸቱ መለሰ። ከኮሜዲ ስራው በተጨማሪ የእኛ የተሰኘ የራዲዮ ትርኢት መሪ የሆነው እሸቱ ከባልደረባችን ሀብታሙ ስዩም ጋር በነበረው ቆይታ እስከ አሁኑ የኮሜዲ አለም ጉዞ ጋር የተያያዙ ጉዳዮችን ተጨዋውተዋል። በልጅነታችን ስንመጣ እንዲራቁታችንን የመጣ ነው። አንድ ስንዝር መሬት ይዞ ይመጣ አለ። ትንሽዬ ኩሬ ይዞ ይመጣ አለ። ትንሽ ኩሬ እየተጫወተ ይዞ ይመጣ አለ። ታዲያ ከየት አመተን ነው? ይሄ መሬት የኔ ነው ውጣልኝ፣ ይሄ ውሃ የኔ ነው አጠጣብኝ የምንባባ ነው። ከየት አመተን ነው? እሸቱ በጥቂት ወራት ፍርርቅ ያተምካቸውን የኮሜዲ ስራዎች ተከታትያለሁ። ፖለቲካውን ታነሳለህ፣ ብሔርተኝነቱን፣ ሰብአዊነትና ሌሎችን በቁም ነገር እንኳ ሲነሱ የማያግባቡንን ጉዳዮች አንስተህ የሳቅ ምንጭት አድርጋችኋል። በተለይ ኢትዮጵያ ውስጥ ካለው ትኩሳት አንጻር ይህ አቀራረብ ፈተና የለውም? ያው ጥንቃቄ በጣም ይጠይቃል። ምክንያቱም አንዳንድ ጊዜ እያንዳንዱ አርስተ ነገር የምትተጎምበት በጣም ብዙ ሰዎች ተምጠን የሆኑበት ጊዜ ላይ ስለሆነ ያለ ነው። እያንዳንዷ ነገር በጣም ጥንቃቄ ይጠይቃል። ለዛም በተቻለ መጠን ጥናት እናደርጋለን። ጥናቱን ወደ ስክሪፕት ከቀየር ነው በኋላ ደግሞ በተለያዩ አካላት ጋዜጠኞች፣ ባለሙያዎች እንዲሁ ደግሞ ተመልካች ይሆናሉ ብለን ለምናስባቸው ሰዎች የማሳየት የማስገምገም ስራ እንሰራለን። ከዚህ ሁሉ ውጭ ግን እኛ እኛ ምለው ያው ክሩ ስላለኝ ነው ስታንድአፕ ኮሜዲ ቲም አለን። እኛ ወገንተኛ አደለንም። ለማንም አንወግንም። ማን ከማንም ጋር ጠብ የለንም። እውቀትን፣ እውነትን፣ ፍቅርን የሚያስተላልፍ ነገን የተሻለ የሚያደርግ ሀሳብ ይዘን ስለሆነ የምንመጣው ብዙም ፈተና እስካሁን ድረስ አልገጠመንም። አንዳንዴ በተለይ የመጨረሻውን ስራ ከሰራ ነው በኋላ ስራውን እንኳን በቅጡ ሳያዩት ሀሳቡን ሳይረዱት የአሉታዊ ሀሳብ ያለሱ ግን ሰሞች እነሱ ደግሞ እንደውም ይበልጥ እንድንታወቅ በር ከፈቱልን። ምክንያቱም አሉታዊ ሀሳብ ካየው በኋላ ሰው ገብቶ ስራውን ሲያዩ በጣም እየተደነቀ እንደውም ወደ አድናቂነት ወደ ተከታታይነት እየተቀየረ ነው። እሸቱ ሳቅን እንግዲህ ሰዎችን ለማቀራረብ እየተጠቀምኩበት ነው ብለ ታስባለህ? እንደ ድልድይ እንደ መቀራረቢያ፣ አብሮ እንደ ማውጊያ። በጣም በጣም የሚገርም ነገር እንደውም እኛ ስራውን ስንሰራው ማለት ነው ስትራክቸሩን ስንሰራው ሁልጊዜ በጣም መነጋገሪያ እንዲሆን የምንፈልጋቸውን ነጥቦች መጨረሻ ላይ ነው የምናደርገው። የኮሜዲ መጨረሻ ላይ ማለት ነው ሰተ ነው የምንወጣው መልዕክት ሰው እንዲያወራበት እና በጣም የሚገርም መልኩ በጣም መነጋገሪያ፣ ለሰዎች የማውሪያ ርዕስ ዲስከሽን ፖይንት እየፈጠርን ሄደናል ብለን እናስባለን። ለምሳሌ ዘመነ ፍስሐ ከሰራናቸው ስራዎች አንዱ የጾታዊ ሚና የሚባል ነገር አለ። ለምሳሌ ወንድ ይህን ይሰራል፣ ቤት ውስጥ ሚስት ይህንን መስራት አለባት ባል ይህን መስራት የለበትም፣ ተብሎ በተለምዶ የሚታሰብ የተሳሳተ አመለካከትን ቻሌንጅ የሚያደርግ ሀሳብ ነበረም። እና ከዛ በኋላ በጣም ብዙ ባልና ሚስት በዛ ሀሳብ እንዳወሩበት፣ ሚስቴ እኮ በቃ አንተን ኮሜዲ ካየች በኋላ እኔም ወጥ መስራት ጀመርኩ ምናምን ገብቷል፣ አውርተው ተስማምተው ምናምን አይነት ነገር እና ይሄ ወደ ለውጥ ወደ ተግባር የሚገፋ ለመነጋገር በር የሚከፍት ነገር እንደሆነ ይሰማናል። ለምሳሌ የመጨረሻው ደግሞ ነግበኔን ከሰራም በኋላ ስለ ሰውነት ነው የሰበክ ነው። ሰው ብሔር ይዞ እንደማይመጣ ቋንቋ ይዞ እንደማይመጣ ሁሉም ራቁቱን እንደተወለደ ከዛም በኋላ ሁሉም ራቁቱን ተመልሶ እንደሚሄድ፣ ስለዚህ ለዚህ አጭር እድሜ ደግሞ መፋከር አንድ መሆን እንደሚያስፈልግ ያንን መድረክ ላይ የሰብከን ነው የወረድ ነው። እና መጨረሻ ላይ በቃ ብዙ ሰው በዛ እያወራ እንደሆነ እንደውም ከኮሜዲው ላይ ሰዎች ኮት እያደረጉ ፌስቡክ ላይ ብዙ ነገር ጽፈዋል። ማንነታችንን ሳይሆን አንድነታችንን የሚያስመልስልን የሚያስፈልገን ብሔሩን ይዞ የመጣ የለ ምናምን አይነት የመነጋገሪያ ነጥቦች ሆነው አግኝተናቸዋል። እስኪ አሁን እንደው ይሄን ልጅ እኔው መለመላውን የመጣው አይደል? ይሄ ልጅ ሲመጣ ሁለት እጅ ሁለት እግር ሁለት ጆሮ ይዞ መጥቷል። እቺ ነገር ይዞ መቷል። ብሔሩን ይዞ መጥቷል። ይሁልኝ እስኪ በናታችሁ ብሔሩ ካለ ንገሩ። ብሔር እዚህ ጋር ካለ ንገሩ። ቀደም ብለ ጠቃቅሰውሃል። መቼም አንድ የኪነ ጥበብ ሰው ከሥራው በኋላ ሙገሰውንም ወቀሰውንም ይዞ ነው የሚራምደው። የኮሜዲ ስራህን መሠረት አድርገው የተከሰቱ የማትረሳቸው የህዝብ ምላሾቹን እስቲ አስታውሰኝ። የወደዱልህን፣ በአንጻሩ ደግሞ እንደው ጥርሳቸውን የነከሱብህ አፍታዎችም ካሉ ልታነሳልኝ ትችላለህ። አሪፍ እንትን ነው ያው፣ በተቻለ መጠን ኮሜዲ አብዛኛውን ሰው ማስደሰት አለበት ብዬ አስባለሁ። አብዛኛውን ሁሉንም ሲሆን አብዛኛውን አብዛኛውን ለማስደሰት ደግሞ ያው እናጠናው ጥናት ወስኗል። ከመልካሙ ሀሳብ ሲጀምር ገርም ነገር እኔ እቅድ ስናወጣ ከማናገሬ ጋር ቢያንስ የአምስት ዓመት እቅድ አውጥተን ነበረ። በአምስት ዓመት ውስጥ በቃ በደንብ ፌመስ ኮሜዲያን መሆን አለብኝ፣ ከኢትዮጵያ ውጭ ብዙ ስራዎች መስራት አለብኝ የሚል ሀሳብ ነበር። አሁን ግን ገና ሁለተኛው ስራ በስድስት ወር ውስጥ ማለት ነው፣ ለመነፍሳ ወጥቶ የት ነበር እንደወጣ በጣም የሚያስደነግጡ ስልኮች ናቸው የተደብሉልኝ፣ በአወንታዊ መልኩ ማለት ነው። ማለት በጣም የማልጠብቃቸው የማከብራቸው፣ የማደንቃቸው ሰዎች ከአሜሪካ፣ ከአውሮፓ፣ ከእንግሊዝ፣ ከኢትዮጵያ ውስጥ በጣም ትልልቅ በሙያው የተከበሩ የሚላቸው በስም ያላቸው ሰዎች እየደወሉ በጣም ትልቅ አድናቆት ሰጥተውኛል። እና ምናልባት አሁን የመጨረሻው ስራ ላይ አንዳንድ ስራውን በትክክል ሳያዩትም ጨርሰው ሳያዩትም ሀሳቡንም በራሳቸው መንገድ ጠምዝዘው፣ ምናልባት ፌስቡክ ላይ ላይክ ለማግኘት ሼር ለማግኘት ገንዘብ ለመስራት ወይም ደግሞ የእነሱን ደጋፊዎች ለማነጋገር ኔጌቲቭ ነገር ፍጹም ከሰራሁት ስራ ጋር የማይገናኝ ነገር ፌስቡክ ላይ ፖስት ያደረጉ ወንድሞች እህቶች አሉ። ያንም ደግሞ መወስደ ሆኔ ካለመረዳት ነው ነው ሀንድሬድ ፐርሰንት ማለት ስራውን ካለመረዳት እኔም ካለማወቅ የቆምኩለትን ዓላማ ገና ስላላዩ ነው። ገና ከዚህ በኋላ በምሰራው ስራ በደንብ አይተውኝ የኔን አመለካከት የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ። ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ፣ ለጭንቅላቱ ሄልሜት አድርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል የምትል የተመጨቀች ቲሸርት ለብሶ ባዶ እግሩን የወረቀት መፈክር ይዞ የወጣ ታዳጊ እንዴት ነው ባይል የሚመጣጠሉት? እስኪ ንገሩ። የመጨረሻ ጥያቄ ላስከትል። ተሰጥኦ ያላቸው እንዳንተው፣ እንግዲህ ስጦታ ያላቸው ወጣቶች በሀገርና በሰዎች ህይወት ላይ አዎንታዊ ተጽዕኖ ለመፍጠር አቅማቸው እስከ ምን ድረስ ነው ብላ ታስባለህ? ምን ያክል አቅም አላቸው ወይ? በጣም የሚገርም ነገር ዛሬ ጠዋት አሁን በአዳማ ከተማ ናውዜር የሚባል ትምህርት ቤት ነበርኩኝ። ተማሪዎቹ ኮሜዲያን ሸቱ መለሰን በጣም በቃ ይምጣ ብለው ትምህርት ቤቱን ጠይቀው ሄጄ ነበረ። እነሱን ለማነቃቃት ለማበረታታት እና በጣም ከምጠብቀውና ፍጹም ከሰራሁት ስራ በላይ ተማሪዎች ውስጥ ፍቅር ነበር፣ ተነሳሽነት ነበር። ሲያዩኝ የተሰማቸው ስሜት፣ ያሳዩኝ ፍቅር ፍጹም ያልጠበቅኩት ነው። እና ኪነ ጥበብ ውስጥ ያለ ሰው ጥበብን የሚሰራ ሰው በጣም በጣም በጣም ሀገርን ትውልድን ለመቀየር በጣም ትልቅ ትልቅ እሱ ራሱ ከሚያውቀው በላይ አቅም አለው ብዬ አምናለሁ። ይሄ የኪነ ጥበብ ሰው በቃ ጸጋ ተሰጥቶታል። በሰው ልብ ውስጥ አድሯል። እግዚአብሔር በሰው ልብ ውስጥ ሞገስ ይሰጠዋል። ስለዚህ ያን ሞገሱና ጸጋውን ተጠቅሞ የሚያስተላልፈው መልእክት እጅግ በጣም ሀያል ነው። ኮሜዲያን እሸቱ መለሰ በቀሪ የስራ ዘመኑ ተመሳሳይ ጉዳዮችን በስፋት እያነሳ ለማቅረብ አብሮም መሰል ስጦታ ያላቸውን ሰዎች የሚያሰለጥን ትምህርት ቤት የመክፈት ህልም እንዳለው ነግሮናል። ወደ ቀጣዩ ዘገባና ምራ ቀጣዩ ዘገባ ወደ ምዕራብ ወለጋ ይወስድናል። በምዕራብ ወለጋ ላሎ አሳቢ ወረዳ ውስጥ ባለፈው ቅዳሜ አስር ሰዎች የጭነት መኪና ላይ አሸዋ ሲጭኑ ተገደሉ ሲል አንድ ከቅርብ ርቀት አየሁ ያለ ግለሰብ ለቪኦኤ ተናግረዋል። የዞኑ የጸጥታ ጽህፈት ቤት ስለ ጉዳዩ እያጣራ መሆኑን ጠቅሶ በስፍራው ሲተኩሱ የነበሩት የኦሮሞ ነጻነት ግንባር ሸኔ ታጣቂዎች ናቸው በማለት ሁለት ግለሰቦች ቁጥጥር ስር መዋሉን አስታውቀዋል። የኦሮሞ ነጻነት ግንባር ሰራዊት የምዕራብ ዞን ጦር መሪ በበኩሉ ሰዎቹን የገደለ መከላከያ ነው እንጂ የተያዘ የኦነግ ታጣቂ የለም ብለዋል። ናኮር መልካ ተጨማሪ ዘገባ አለሁ። ክኒሳ ገበየው ባለፈው ሳምንት ቅዳሜ ከቀኑ አስር ሰዓት ገደማ በላሉ ሀሳቢ ልዩ ስሙ ለጋሻውዋ በተባለ ስፍራ ላይ ተፈጠረ ያለውን እንዲህ ያብራራል ኦቦሌ ታምሩ ገበዮ ረመን ወንድሜ ነው የሞተው። ታምሩ ገበዮ ይባላል። አሸዋ ሊጭን ሄዶ ነበር። ስራ ሰርቶ ነበር የሚማረው አባት የለውም። ከችግረኛ እናቱ ጋር ነው የሚኖረው። ተኩስ የነበረው ጠዋት ሶስት ሰዓት ገደማ ሲሆን ተኩሱ በማቆሙ ከሰዓት በኋላ ነው የሄዱት። በስፍራው በአጠቃላይ አስር ሰዎች ናቸው የሞቱት ብሏል። የምራው ወለጋ ጸጥታ ጽፈት ቤት ኃላፊ አቶ አብዩ መረት ተከታዩን ምላሽ ሰጥተዋል። እውነት አይደለም። የመከላከያ ሰራዊቱ በመንገዱ ሲያልፍ ነበር፣ የኦነግ ታጣቂ በመንግስት ሰራዊት ላይ ተኩስ ከፈተባቸው። በሁለቱ መካከል የተኩስ ልውውጥ ነበር። በተኩሱ መካከል ስለተፈጠረው ነገር እያጣራን ነው የተጎዱ ሰዎች አሸዋ በማውጣት ላይ የነበሩ ሰዎች ናቸው የተባለውን አስመልክቶም ትክክል መሆኑን እያጣራን ነው። በአካባቢው ግን አሸዋ የሚያወጣ ኦነግ ሸኔ የለም። በመተኮስ ላይ የነበረ አንድ ሰው ከነትጥቁ፣ አንድ ሌላ ሰውም ያለ ትጥቅ እዛው ተይዘዋል። ይሄ መቼ ይቆማል ብለህ ለጠየቅከው እነሱ ወደ ሰላም ሲመለሱ ነው። የህግ የበላይነት እስኪረጋገጥ ሰራዊቱ መንቀሳቀሱ የማይቀር ነው ሲሉ አብራርተዋል። ኃላፊው የኦሮሞ ነጻነት ግንባር የምዕራብ ዞን ጦር መሪ ወይም ደበሌ ጉማባኤቢሳ የምዕራብ ወለጋ ፀጥታ ጽህፈት ቤት ኃላፊ አቶ አብዩ ምረት ላቀረቡት ክስ ተከታዩን መልስ ሰጥተዋል። ሚያዚያ 4 2019 ዓ ም በኦሮሞ ነጻነት ተዋጊዎችና በአገር መከላከያ ሰራዊት መካከል የተኩስ ልውውጥ ተካሂዶ ነበር። ምክንያቱም መንግስት የእኛን ተዋጊዎች ይከታተላል፣ ፍተሻም ያደርጋል። በዚህ ሂደት ውስጥ ተዋጊዎቻችን ተከላክለዋል፣ ድልም አድርገዋል። ከዛም በኋላ መከላከያው በጉልበት ስራ የሚተዳደሩ ሰላማዊ ዜጎች ላይ ተኩስ ከፍቶ በላሉ ሀሳቢ ብዙ ሰዎችን ገሏል። መንግስት ከገደለ በኋላ ይህንን የፈጸመው አይታወቅም ይላል። የእኛ ተዋጊዎች ተዋግተው ካሸነፉ በኋላ ከኋላ የመጣው ተጨማሪ ሀይል ነው ከኋላ የመጣው ተጨማሪ ኃይል ነው ሰላማዊ ሰዎችን የጨረሰው። በእኛ በኩል የሞተም ሆነ የቆሰለ የለም። የተማረከ የእነሱ ሰራዊት እንጂ እኛ አይደለም። ራና ሞትማቱ ሲሉ ለቪኦኤ አብራርተዋል። በቅርብ ርቀት ላይ ሆኖ ሁኔታውን ሲከታተል እንደነበር የተናገረ እማኝ ሁላና ይባላል አየው ያለውን ገልጿል። ቦታው ድልድይ ላይ ነበር። አሸዋውን የሚያወጡት በመንገድ ዳርቻ ነበር አሸዋውን በአይሱዙ የጭነት መኪና ላይ ሲጭኑ ነው አስሩም ሰዎች የተገደሉት። የውስጥ ሱሪ ብቻ ነበር የለበሱት። አሸዋ የሚጭኑበት አካፋም ይዘው ነበር። በሁለት ስሪኤፍ መኪና የሚጓዙት ሲያልፏቸው በኦራል መኪና ውስጥ የነበሩት ተኮሱባቸው ብሏል። የመከላከያ ሰራዊቱ ለኅብረተሰቡ ስለሚያደርገው ጥንቃቄ የዞኑ ጸጥታ ኃላፊ እንዲህ ብለዋል። የመንግስት ሰራዊት አባላት ለህብረተሰቡ የቆሙ መሆናቸውን የሚያሳየው በህዝብ መካከል ሆነው ሲተኩሱባቸው እንኳ እየተመቱም ቢሆን ህዝቡ እንዳይጎዳ መልሰው አለመተኮሳቸው፣ እንዲሁም የእውነት ታጣቂዎችም ከዛሬ ነገ ተምረው ይመለሳሉ ተብለው መጥተዋቸውም ሌላ ማሳያ ነው ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ጦር መሪ ጉማባስ ተዋጊዎቻቸው ስነምግባር አላቸው ብለዋል። ከሰራዊቱ ስነምግባር መካከል ትልቁ ለህዝቡ ደህንነት መጠንቀቅና ህብረተሰቡ በሚንቀሳቀስበት ቦታ ላይ ውጊያ አይካሄድም፣ ለዚህ ትልቅ ጥንቃቄ ይደረጋል በማለት ገልጸዋል። የኦነግ ሰራዊት አዲስ አበባ ከሚገኘው አመራሩ ጋር ከአንድ ወር በፊት መለያየቱን መግለጹን ዘጋቢያችን ገልሞ ዳዊት መዘገቡ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። ወደ መጨረሻው ዘገባችን ነው የምናልፈው። ኢትዮጵያና ኤርትራን በትግራይ በኩል በሚያገናኙት የዛላ አንበሳ፣ ራማና ሁመራ መስመሮች በኩል የጉምሩክ ስራን ለመፈጸም የሚያስችሉ እንቅስቃሴዎች በኢትዮጵያ ወገን ስለመጀመሩ ታውቋል። ሙልጌታ ጽፋ አጠር ያለ ዘገባ የኢትዮጵያና ኤርትራ ግንኙነት ሕግና ስርዓትን ተከትሎ መሄድ እንዳለበት ሁለቱም አገራት የተስማሙትን ለመተግበር በራማ ዛላምበሳና ሑመራ የጉምሩክ ጣቢያዎች የመክፈት እንቅስቃሴ መጀመሩን የኢትዮጵያ ጉምሩክ ኮሚሽን መቀለ ቅርንጫፍ ጽህፈት ቤት አስታውቋል። የጽህፈት ቤቱ ስራ አስኪያጅ አቶ ምሕረት አብ ገብረ መድህን ለአሜሪካ ድምፅ እንደገለጹት በዛላምበሳ የጉምሩክ ስራዎች የሚቆጣጠር የፌዴራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 27 2011 ዓ ም መግባታቸውን መሆኑን ገልጸዋል። በተመሳሳይም የፌዴራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 28 2011 ዓ ም ወደ ራማ እንደገቡ ስራ አስኪያጁ ተናግረዋል። ተጨማሪ የጉምሩክ ባለሙያዎች በዚህ ሳምንት ወደ አካባቢዎቹ ይገባሉ ብለዋል። አቶ ምሕረታብ በሁመራ በኩል ደግሞ ከአሁን በፊት በሱዳን ድንበር አገልግሎት የሚሰጡ ባለሙያዎች ስላሉ ይህንን የማስፋፋት ስራ እየተፈጸመ ነው ብለዋል። በራማ፣ በዘራንበሳና በሁመራ በኩል ያው እነዚህ መክረጫ ጣቢያዎች ናቸው አካባቢ የሚገኙ ማለት ነው። ስለዚህ እነዚህን ላይ እቃዎች እንቅስቃሴ ሲኖር የዜጎችም እና የሌሎች መንገድ እንቅስቃሴ የሚኖራል። ስለዚህ እነዚህ እንቅስቃሴዎች በሚደረጉበት ጊዜ ያው የህግን አሰራር ተከትሎ የጉምሩክ አሰራር ተከትሎ መካሄድ ያለባቸው የሚል ነገር ላይ ነው የሚወሰደው። ስለዚህ ጉምሩክ አንፃር የተሟላ አድኖት ለሳት ጠቅሚያችን አልፋው የቅድመ ዝግጅት ስራዎች እያሰራን ቆይተናል። ከዚህ ውስጥ የሚሆነው ያው አንደኛው የሰው ሀይል መድብናል። ይህም ወደ አካባቢ የማንቀሳቀስ ስራዎችን ጀምረናል። ያው የገቡ ማለት ነው በሂደት የሚያሉማሉ ማለት ነው። አቶ ምሕረታብ እንደ ገለጹት የሰራተኛ ማሟላት ስራዎች እየተጠቃለሉ መሆናቸውን አስረድቷል። ኢትዮጵያና ኤርትራ የሚያገናኙ አራቱ መስመሮች ተከፍተው ከቆዩ በኋላ በኤርትራ መንግስት መዘጋታቸውን ይታወቃል። እስካሁን የተከፈተ መስመር የለም። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም የዛሬውን የጋቢና ቪዮኤ ጉዟችንን በዚህ አጠናቀናል። አድማጮች አስተያየት ልሰጡን ከፈለጋችሁ በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም ያገናኘን። ስናስተናግዳቸው ያመሸነው ሀብታሙ ስዩምና ጽዮን ግርማ ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቤል ያበሮ ነው። ሴድራህም አብሮን ነበር። ደናደሩ